i days የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርና የአውሮፓ ህብረት ልዩ ተወካይ አኔት ዊበር ወደ መቀሌ ከተማ ተጉዘው ከትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል እና ከሌሎች የክልሉ ባለስልጣናት ጋር መወያየታቸውን ልኡካኑ በጋራ ባወጡት መግለጫ አስታወቁ። በሌላ በኩል የክልሉ ባለስልጣናት ጦርነቱን ተከትሎ በክልሉ ተፈጽመዋል የተባሉ ጉዳዮችን ለልኡካኑ ማስረዳታቸውን የክልሉ የቴሌቪዥን ጣቢያ ዘግቧል። የዩናይትድ ስቴትስና የአውሮፓ ህብረት ልዑካኑ በኢትዮጵያ ፌዴራላዊ መንግስትና የትግራይ ክልልን በሚያስተዳድረው ህወሀት መካከል ውይይት እንዲጀመር ለማበረታታት የጀመሩትን ተልዕኮ በትግራይ ክልል መቀሌ ከተማ የጀመሩ ሲሆን ሁሉም አካላት ለመነጋገር ፈቃደኛ መሆናቸውን ና በአፍሪካ ህብረት አደራዳሪነት ለሚካሄደው ድርድር ዝግጁነታቸውን መግለጻቸውን ዛሬ ባወጡት መግለጫ አወድሰዋል የህወሀት ስራ አስፈጻሚ ኮሚቴ አባል ና ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ መንግስት ና በትግራይ ክልል መንግስት መካከል ይደረጋል የተባለውን ድርድር በተመለከተ የክልሉን መንግስት አቋምና ያሉባቸውን ችግሮች ለልኡካኑ ቡድን ማስረዳታቸውን ለክልሉ ቴሌቪዥን ጣቢያ ተናግረዋል። በአብዛኛው በእኛ ወገን ያለውን መረጃ የመረዳት ፍላጎት ነበራቸው ያሉት አቶ ጌታቸው ረዳ ከሰብአዊ ቀውሱና መሰረታዊ አገልግሎቶች መቋረጥ ጋር በተያያዘ በዝርዝር ማስረዳታቸውን ተናግረዋል። የምዕራብ ትግራይን ሁኔታ በተመለከተም አቋማቸውን እንዳሳወቁ አክለዋል። ጉዟቸውን ተከትሎ ያወጡት መግለጫ በትግራይ ክልል የኤሌክትሪክ ስልክ፣ ባንክና ሌሎች መሰረታዊ አገልግሎቶች በአስቸኳይ መጀመር እንዳለበት እንደሚያምኑና ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር እንደተወያዩበት ልኡካኑ ገልጸዋል። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በዓለም አቀፍ ልዑካኑ በኩል ለኢትዮጵያ መንግስት የሚሰጥ ደብዳቤ መስጠታቸውን የገለጸው የጋራ መግለጫው ደብዳቤው መሰረታዊ አገልግሎቶችን ለመመለስ ለሚሰማሩ የደህንነት ዋስትና የሚሰጥና አገልግሎቶችን ለመመለስ ምንም አይነት እንቅፋት እንደማይገጥም የሚያረጋግጥ መሆኑንም አመልክቷል። በተመሳሳይ ግጭቱ በግጭቱ ምክንያት ጉዳት በደረሰባቸው የትግራይ፣ አፋርና አማራ ክልሎች ያልተቆራረጠ ሰብአዊ እርዳታ ማድረስ መሰረታዊ መሆኑን መግለጫው የጠቀሰ ሲሆን በጥሬ ገንዘብ፣ ነዳጅና ማዳበሪያ ላይ የተጣለው እገዳም እንዲነሳ ጠይቋል። ብሔራዊ እርቅ እንዲኖር ተጠያቂነት መሰረታዊ መሆኑን የጠቀሰው መግለጫ የተባበሩት መንግስታት ድርጅት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ግጭቱ የተካሄደባቸው አካባቢዎች መግባት እንዲችልና ተዓማኒነት ያለው ምርመራ እንዲያደርግ ልዑካኑ ማሳሰባቸውን እንዲሁም ሁሉም በግጭቱ የተሳተፉ አካላት ከማንኛውም የጥላቻ ንግግርና አነሳሽ ትርክቶች እንዲታቀቡ መማጠናቸውን አብራርቷል።